የዋሽንግተኑ የኢትዮጵያ የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ እንቅስቃሴ አድርገዋል። የተቃውሞ እንቅስቃሴውን ያካሄዱ ከነበሩ ሰዎች ሁለቱ ታስረዋል። ያነጋገራቸው አላ ከበደ ነው። ቀጥሎ ይቀርባል። Yedi septembar dişonu, şemende ለዜና የበቃውንና በስፍራው የነበረውን ትዕይንት ከሚያሳየው በኢንተርኔት ከተሰራጨው የቪዲዮ ምስል የተወሰደ ድምፅ ነው ቀደም ብሎ የሰማችሁት። አመሰግናለሁ። ለሰጠኝ እድል ጣሰው መላኪዎት ይባላለሁ። የዋሽንግተን ዲሲ የጋራ ግብረ ሀይል አስተባባሪ አባል ነኝ። አቶ ጣሰው በቪዲዮ ምስል ካሰራጫችሁ ላይ ቀደም ብለን እንደተከታተል ነው፣ ባለፈው ቅዳሜ ዋሽንግተን ዲሲ የሚገኘ የኢትዮጵያ ኤምባሲ ደጃፍ የተቃውሞ እንቅስቃሴ ያካሄዳችሁ ነበር። ቪዲዮ እንደሚያሳየው በጊዜው በቅጥር ግቢ ውስጥ የተቃውሞ ድምጻቸውን ባንዲራ ይዘው እያሰሙ የነበሩ አንድ ሰው ና ሌላ ሁለተኛ አባላችሁ መታሰራቸውን ነው የተረዳነው። እስኪ በዛ ሰዓት የሆነውን ነገር ባጭሩ ያስረዱን። የትኛውን ጉዳይ ለመቃወም በስፍራው ተገኛችሁ? ምንስ ሆነ? እኛ እንግዲህ ኤምባሲው የሄድ ነው በወላይታ የልማት ማህበር የሚባል ድርጅት ወላይታ አካባቢ የሚኖሩ ማህበረሰቦችን እዚህ በሰሜን አሜሪካ ያሉትን በማሰባሰብ አገር ቤት ከገበሬው ላይ የተነጠቀ መሬት ለማከፋፈል እና የልማት ውይይት ለማድረግ የጠራው የሁለት ቀን ዝግጅት ነበረ እና የተጠራው ዝግጅት ከጭቁኑ ሕዝብ ላይ በተነጠቀ መሬት ለመከፋፈል ስለሆነ ያንን በመቃወም ድምፅ ለሌለው ወገም ድምጽ ለመሆን ነበረ በኤምባሲው የተገኘ ነው። በስፍራው በተገኛችሁበት ጊዜ ቀደም ብዬ እንደጠቆምኩት አንድ ሰው ድምጻቸውን ከፍ አድርገው ተቃውሟቸውን እያሰሙ ይታያሉ። የኢትዮጵያን ባንዲራ ይዘው ነው ግቢ ውስጥ የሚንቀሳቀሱት ደንብ በመተላለፍ በፖሊሶች መታሰ ማሰራቸውን ነው የተመለከትነው። በዛው ቪዲዮ ምስል ላይ እንዲሁም እርሳቸውን ከፖሊሶች እጅ ለማስለቀቅ ወይም ፖሊሶች እንዲለቋቸው ሲጠይቁ የነበሩ ሌላ ሰውም መታሰራቸውን ተመልክተናል። ማናቸው እነኚህ ሰዎች? ያለው ሁኔታ ምን ይመስላል? ለምንስ ታሰሩ? የተነገራችሁ የምታውቁት ካለ ያ ደንብ መተላለፍ የትኛው ይሆን? እንግዲህ በዛ በቦታው ላይ በነበርንበት ጊዜ አጋጣሚ ሰዎች ሲገቡ ሲከፈት ውስጥ አብረን በመግባት ባንዲራውን ለመቀየር ሙከራ አድርገን ነበር። ነገር ግን ባንዲራው በቁልፍ የተቆለፈ ስለሆነ ያንን ማድረግ ስላልተቻለ በግቢ ውስጥ ድምጻችንን ያሰማን ነበረ። በመጨረሻ ፖሊሶች መጥተው ከግቢው እንድንወጣ ስንጠይቅ የተፈጠረ ሁኔታ ነው። አቶ ሽመልስ የተያዘው አቶ ሽመልስ ከግቢ ውስጥ ሲወጣ እየተናገረ እንደሰማችሁት አገር ቤት እየተደረገ ባለው ጭቆና ብዙ ወገኖቻችን እየታሰሩ እኛም ደግሞ እዚህ ተካፋይ መሆናችንን ለማሳየት ሁም ብሎ ፈልጎ ያደረገው ነገር ነው። አንዱ የአክቲቪዝም እንግዲህ አንደኛው ፓርት ነው እንጂ ምንም ወንጀል የመስራት ወይዬ ምናምን አይደለም የተፈጠረው፣ ታስቦ የተደረገ ነገር ነው። ሁለተኛው ደግሞ አቶ ዮሐንስ ታከለ ነው። እሱ ደግሞ ውጭ ከወጣ በኋላ ያው ይዞት የነበረውን ፖሊስ እንዲለቀው እየጠየቀው በነበረበት ጊዜ በዛ ሁኔታ ላይ ነው እሱን የያዘው አቶ ጣሰው ግብረ ኃይላችሁ። በተለያዩ ጊዜያት ኢትዮጵያ ውስጥ የመብት ጥሰት ተፈጽመዋል ባላችሁባቸው በተደጋጋሚ ሰላማዊ ሰልፎችን በማስተባበር ስትወጡ ትታወቃላችሁ። በዚህ ሰላማዊ ሰልፋችሁ ከኢትዮጵያ ኤምበሲ እንዲሰጣችሁ የጠበቃችሁት መልስ ነበር? የተሰጠ ነገር አለ ወይስ ሂደቱ በዛው ተቋጨ? እኛ ያው በመሰረቱ ወደዛ ስንሄድ ከነሱ ምንም አይነት መልስ እንጠብቀን አይደለም፣ እንዲሰጡንም ጥያቄም አላቀረብንም። ድምፅ አልባ ለሆነ ወገናችን ድምጽ ለመሆን ብቻ ነው ይሄድ ነው። እዛ የሚመጡት ሰዎች ደግሞ እያደረጉት ነገር ከዛ ከጭቁን ሕዝብ ላይ የተነጠቀን ነገር ለመቀራመት መሆኑን እንዲረዱ እንዲያውቁ፣ ያንን ለመግለጽ ነው ይሄድ ነው። ማንም መጥቶ የሰጠን መልስም የለም እኛም የጠየቅነው ነገር የለም እዛ ውስጥ ይዞ የነበረው። ሰልፉ የነበረው ቅዳሜ ስለነበረ ቅዳሜ የፌዴራል ሆሊዴ ነው፣ እሁድም ያው እሁድ ነው። ስለዚህ ዳኞች ስላልነበሩ ዛሬ ድረስ እኮ ለመቆየት ችለዋል። መጨረሻ ላይ ዛሬ ጠዋት ኮርቲደን እንደተነገረን ካንስታከለ፣ የተከሰሰበትን ውድቅ ተደርጎ ያው ዛሬ ከሰአት በኋላ ቀኑ ሁለት ሰዓት ይለቀቃል። አቶ ሽመልስ ደግሞ ሰባት ሰአት ላይ ቀጠሮ አለው ከዳኛ ጋር እንግዲህ ኮርት ይቀርባል እሱ። ደግሞ አቶ ጣሰው መላኬ፣ ህይወት ዲሲ ግብረ ሀይል ከአስተባባሪዎቹ አንዱ። ለጊዜው አመሰግናለሁ። ጊዜ ይስጥልኝ። እኔም አመሰግናለሁ። ልሰጠኝ ድል ቴንኪ አድማጮች ከዋሽንግተኑ የኢትዮጵያ ኤምባሲ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በነገው ምሽት ፕሮግራማችን መልሱን እንዳገኘ እናካትታለን። እንዲሁም ተቃውሞ፣ እምቢተኝነት እና አሁን የተከናወነውን መሰል እንቅስቃሴ አስመልክቶ ሌላ ቃለ ምልልስ ይዘናል። ሁለቱንም በነገው ምሽት እናቀርባለን።